You're with SBS Radio. ሀገርኛ ሪፖርት ዛሬ አብዛኛውን ርዕሰ ጉዳያችንን ትኩረት አድርገን ሽፋን የምንሰጠው በዓለም አቀፍ ደረጃ ወረርሽኝ ሆኖ ስጋት ያጫረው የኮሮና ቫይረስን የተመለከቱ ዜናዎች ይሆናሉ። በቅድሚያም በኮሮና ቫይረስ ምክንያት በውጭ ሀገር የሞተን ሰው አስክሬን ወደ ኢትዮጵያ መስ ማስገባት እንደማይቻል በኢፌድሪ የትራንስፖርት ሚኒስትር የኢትዮጵያ ሲቪል አቪዬሽን ባለስልጣን ትናንትና አስታውቋል። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር አምሳ ስድስት መድረሱ የሚታወስ ነው። በኢትዮጵያ በቀጣይ ሶስት ወራትም ለምግብና ለጤና አንድ ነጥብ ስድስት ቢሊዮን ዶላር ያስፈልጋል የተባለው የጤና ወጪን ብቻ በትንሹ እስከ አስራ ዘጠኝ ቢሊዮን ድረስ ወጪው ሊደርስ ይችላል ብሏል። ይህንን ያሉት የመንግስት ተቋማት ሲሆኑ በተለይም ለምግብና ለጤና ለጤና አንድ ነጥብ ስድስት ቢሊዮን እንዳስፈልግ የገንዘብ ሚኒስቴር ይፋ አድርጓል። የጤና ዕቃዎችን መግዛትና የለይቶ ማቆያ ስፍራዎችን ማዘጋጀት ብቻ በትንሹ አስራ ዘጠኝ ቢሊዮን ብር ያስፈልገዋል ብሏል። የገንዘብ ሚኒስትር ሚኒስትር ዴኤታ ዶክተር እዮብ ተካልኝ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ እንደገለጹት የኮሮና ቫይረስ እያስከትለው ያለውን ሀገራዊ ቀውስ ተከትሎ በሚቀጥሉት ሶስት ወራት ለምግብና ለጤንነት አንድ ነጥብ ስድስት ቢሊዮን ዶላር ያስፈልገናል ብሏል። የአዲስ አበባ ከተማ አስተዳደር አሽከርካሪዎች ላይ ሕግ አውጣ ማንኛውም ከተፈቀደ ሰው በላይ ጭኖ እና ከሳቶች ሲሰራ የተገኘ ታክሲም ሆነ የሀይገር ባስ ላይም ከፍተኛ እርምጃ እወስዳለሁ፣ በገንዘብም እስከ አምስት ሺህ ብር ድረስ ቅጣት አደርጋለሁ ብሏል። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በባለ ታክሲዎች እና በብዙ ትራንስፖርት ተሳፋሪ ዙሪያ ሰሞኑን መግለጫ ውርሶ ነው ይህንን ያለው። በአዲስ አበባ ከተማ የኮሮና ቫይረስ ስርጭትን ለመከላከል የታክሲ አገልግሎት በሚሰጡ ተሽከርካሪዎች የተሳፋሪ ቁጥርን በግማሽ መቀነስ የሚያስችል ውሳኔ ነው አሳልፍ ያለ ያለው። በዚህም ታክሲዎች ከመደበኛ የመጫን አቅማቸው በግማሽ ቀንሰው እንዲጭኑ ውሳኔ የተላለፈ ሲሆን አስራ ሁለት ሰው የመጫን አቅም ያላቸው ሚኒባሶች ስድስት ሰው ብቻ እንዲጭኑ ተደርጓል ተብሏል። ሌሎች ተጨማሪ ወንበር ያላቸው ለዶልፊን ዶልፊን ታክሲዎች ደግሞ እንደ ወንበራቸው አቅም በግማሽ ቀንሰው እንዲጭኑ ይገደዳሉ ተብሏል። በገባ አፋሪ ቁጥር በኩል በወንበሩ ልክ በግማሽ ብቻ እንዲጭን የተደረገ ሲሆን አስራ አራት ሰው ብቻ ይጭናሉ ተብሏል። በቁጥር ሲገለጽ አንበሳ የከተማ አውቶቡስ እና የሸገረ ብዙሀን ትራንስፖርት አውቶቡሶች ደግሞ አርባ ሰው ይጭኑ የነበረውን ወደ ሰላሳ ሰው እንዲጭኑ ትዕዛዝ ወርዷል። ረጃጅሞቹ የተማሪ አውቶቡሶች ሰላሳ ሰው ብቻ እና አጠቀር የተማሪ አውቶቡሶች ደግሞ ሀያ ሰው ብቻ ጫኑ ተብሏል። ደብል ዴከር አውቶቡሶች ደግሞ ከሀምሳ ሰው በላይ እንዳይጭኑ ተወስኗል። በመሆኑም ከመጋቢት ዘጠኝ ቀን ሁለት ሺ አስራ ሁለት ዓመት ጀምሮ ሌላ ተለዋጭ መመሪያ እስኪሰጥ ድረስ ይህ ሕግ ተግባራዊ የሚሆን ሲሆን አውቶቡስና የሕዝብ ትራንስፖርት አገልግሎት ሰጪዎችም ከጠዋቱ አስራ ሁለት ሰዓት በፊትና ከምሽቱ ሁለት ሰዓት በኋላም አገልግሎት እንዳይሰጡ ተከልክለዋል ተብሏል። ማንኛውም ከተፈቀደ ሰው በላይ ጽኖ ከተፈቀደ ሰዓት ውጭም ሲሰራ የተገኘ ታክሲም ሆነ የሀይገርባስ አውቶቡስ ባለቤቶች አምስት ሺ ብርና የሚቀጡ ሲሆን በሕግም ይጠየቃሉ ተብሏል። በሌላ ዜና በኮሮና ቫይረስ ወረርሽኝ ምክንያት በአዲስ አበባ ከተማ ውስጥ ያለው መደበኛ እንቅስቃሴ እንዲቆም እንደማይደረግ የከተማ ምክትል ከንቲባ ኢንጂነር ታከለ ኡማ ተናግረዋል። በዚህም በከተማ ውስጥ የሚካሄዱ የዕለት ከዕለት እንቅስቃሴዎችና የትራንስፖርት አገልግሎቶች በሽታውን ለመከላከል የሚያስፈልጉ ማስተካከች የተደረጉባቸው እንደሚቀጥሉ ገልጸዋል። ምክትል ከንቲባ ይህንን ያስታወቁት የበሽታውን ስርጭት ለመቆጣጠር መደረግ ያለባቸውን የጥንቃቄ ስራዎች የከተማ አስተዳደር እየሰራ መሆኑን በተመለከተ በሰጡት ጋዜጣ መግለጫ ወቅት ነው። ኢንጂነር ታከለ በተለይም ለበሽታው መስፋፋት አመች ሁኔታ ሊፈጥሩ ይችላሉ ተብሎ በሚታሰቡ የትራንስፖርት በኩል ታክሲዎች ትርፍ ሰው እንዳያሳፍሩ ከመቆጣጠር በተጨማሪ የከተማ አውቶቡሶች ባላቸው መቀመጫ ልክ ብቻ እንዲጭኑ እንዲሁም ቀላል ባቡሮችም በግማሽ አቅማቸው ብቻ እንዲሰሩ መደረጉን አመልክተው፣ ይህንንም በተመለከተ ምንም አይነት የእንቅስቃሴ እቀባ በአዲስ አበባ ከተማ አይከናወንም ብለዋል። ኢትዮጵያ ውስጥ የበሽታው መስፋፋት ለመግታት ባህር ዳርና አንዳንድ ከተሞች ለተወሰኑ ቀናት የእንቅስቃሴ እገዳ አድርገው ቆይተዋል። ይህም አሁን ድረስ በተግባር እየተተረጎመ ይገኛል። ከዚህ ጋር በተያያዘ ግን የኢትዮጵያ መንግስት የኮሮና ወረርሽኝ እየተባባሰ በመምጣቱ ምክንያት የአስቸኳይ ጊዜ አዋጅ ማወጁን የፊዚ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቋል። ጠቅላይ ሚኒስትሩ በማህበራዊ ገጻቸው ላይ ይፋ ባደረጉት ጽሁፍ እንዳስታወቁት የኢትዮጵያ መንግስት የኮሮና ወረርሽኝ እየተባባሰ በመምጣቱ ምክንያት የአስቸኳይ ጊዜ አውጀዋል ብሏል። ይህም በህገ መንግስቱ አንቀጽ ዘጠና ሶስት መሰረት እየተፈጸመ ነው ብሏል። በመግለጫቸው ላይ ይህን መሳይ አዋጅ ብዙ ሀገሮች ካወጁ ሰንብተዋል። እኛ እስክንዘጋጅና ሁኔታዎች በግድ ሲሉን ድረስ ጠብቀናል። ጊዜው ሲጠይቀን ግን አውጀናል። ሀገርን ለማዳንና ትውልድን ለመታደግ ከዚህ በላይ ልንወስን እንደምንችል መታወቅ አለበት። ዜጎቻችን ከዚህ በላይ ግዴታቸውን ለመወጣት ወገባቸውን አጥብቃው መጠበቅ አለባቸውን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የኮሮና ወረርሽኝን በተመለከተ የሚከተለው ስትራቴጂን በመከላከል ላይ ያተኮረ ነው ብለዋል። በዚህም ህብረተሰቡን አስተባብረው በባለሙያዎች ምክር መስጠትና ለመከላከል መቻል ከሚያስተላልፈ ነገር ሲመጣ ለማከም የሚያስችሉ አቅሞችን ማዳበር የከፋ ነገር ከመጣ ማስቀደሙ በመዘጋጀት እንዳስፈላጊነቱ ተገቢ ውሳኔዎችን እያሳለፉ መሄድ ነው ተብሏል። እስካሁንም በዚህ መንገድ ነው የተጓዘ ነው። ወደፊትም በዚህ አይነት ሁኔታ እንቀጥላል ብሏል። የአስቸኳይ ጊዜ አዋጁ የሚፈቅዳቸውና የሚከለከላቸው ጉዳዮች ወይም ዝርዝር መረጃዎች ደግሞ በቀጣይነት ይወጣሉ ተብሏል። ይህንኑ የኢፌዴሪ መንግስት የአስቸኳይ ጊዜ አዋጅን መውጣት ተከትሎ የህዝብ ተወካዮች ምክር ቤት ዛሬ አስቸኳይ ስብሰባ ተጠርቷል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ አምስተኛ የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ ልዩ ስብሰባ ነው ዛሬ የሚካሄደው። በልዩ ስብሰባውም የሚኒስትሮች ምክር ቤት የኮሮና ቫይረስ ወረርሽኝን ስርጭትን ለመከላከል ለመቆጣጠርና የሚያስከትለውን ጉዳት ለመቀነስ ያወጣውን የአስቸኳይ ጊዜ አዋጅ እና አስቸኳይ ጊዜ አዋጅ አፈጣጠም መርማሪ ቦርድ አባላት ለመሰየም የቀረበውን ውሳኔ ሀሳብም መርምሮ ያጸድቃል ተብሎ ይጠበቃል። በተጨማሪም በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ እና በዓለም አቀፍ የልማት ማህበር መካከል ለኮሮና ቫይረስ አስቸኳይ ጊዜ ምላሽ ፕሮጀክት ማስፈጸም የተደረገውን የብድር ስምምነት ለማጽደቅ የቀረበ ረቂቅ አዋጅንም መርምሮ ያጸድቃል ተብሏል። ምክር ቤቱ በልዩ ስብሰባው እና እነዚህንና ሌሎችም ዓለም አቀፍ ስምምነቶች ረቂቅ አዋጆች መርምሮ ያጸድቃል ተብሎ ይጠበቃል። ለኤስቤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።